በሰሜን ወሎ ዞን በራያ ቆቦ በተለይ ቀዩ ጋራ በተባለው አካባቢ የሚገኙ ገበሬዎች በዝናብ እጥረት ሳቢያ በአካባቢው በድርቅ በመመታቱ የምርት እጥረት መድረሱን ይናገራሉ መንግስት የእህልና ዘይት እርዳታ መስጠቱን የገለጹት ቢሆንም በቂ እንዳልሆነ ግን አጽንኦት ሰጥተው ተናግረዋል ይላል ወደ አካባቢው የተሰማራው ዘጋቢያችን ግርማ ገብሩ ይህም ሆኖ በአካባቢው ከአሁን በፊት በረሃብ ምክንያት የሞተ ሰው እንደሌለ ገበሬዎቹ አመልክተዋል። በዞኑ መንግስት ተወካይም በአካባቢው ሰው ስላለመሞቱ እርግጠኞች ነን ይላሉ። ወደ አካባቢው የተጓዘው ቀደም ብዬ ያስተዋወቅኩት ዘጋቢያችን ግርማ ገብሩ የተመለከታቸውንና ያነጋገራቸውን አርሶአደሮች ድምጽ ይዞ ተከታዩን ይዘ ቀርቧል። ጤና ይስጥልኝ። ዘመናችው ምንድን ነው የሚባለው? አካባቢው ቀዩ ጋር። ስምሽ ማን በል ሽሽግ ሞይላ። ወዴት እየሄዳችሁ ነው? ገበያ። የት ነው ገበያችሁ? ቆቦ። ክረምቱ እንዴት ነው? እዚያ አካባቢ ክረምቱ ያረባን የለውም። እንዴት? እስኪ አሁን እንግዲህ ማሳ ከፊት ለፊታችን እያየን ነው። ይሄ ማሽላ ነው፣ ደርሷል አይደ ይህ ያለው ይባላል አይባልም የለውም። ቀንሷል፣ ቀንሷል፣ ቀንሷል። እንዳለፈው አይደለም። ከዚህ የበለጠ ነበር የሚሆነው ገደለኝ ሰው ይበቃኛል። እንግዲህ ዛሬ ደግሞ ዝናብ ዘንብሮ አልመስለኝ። አሁንም ትንሽ ያካፋል። ያለውን ሰብ ሊያበላሽ ነው እንጂ ሊጠቅመን አይደለም። ባይሆን ይህን አትወዱትም? ይህን አንወደውም። እስከዛ መስከረሙ ና እዚያ ላይ ጥሎ ነ ቢሆነ መስቀሉ ላይ ይጠቅመን እኮ የአሁኑ ምንም አይጠቅመንም። ሊያበላሽ ነው የምናገኘው

አዎ ይሄ እንደ አጋጣሚ ፊት አንዴ ጊዜ የመጣው ጮረርታ እንዴ ገብታ በቅጡ ቅብቅዋ ፎርማ እንደ መጠጣት አርጋ ቆይታ እንደ አጋጣሚ የመንገድ የመንገዱ ጮረርታ ማለት ነው። ለዚያ ነው ቅጠል ይዛ የተገኘው። አሁን ይቺ እዛ ጋ ደግሞ የጤፍ ክምር እና ያለን ታጭዶ ጤፍ ተከምሯል። ደግሞ አሬ ሞተ ነው። ዝም ብሎ ነው ይሄ ይሄ ዝም ብሎ ነው። በእጃችን ነቅለን ዝም ብለን በቃ እንደው መቼም ክረምት የሚባል ነገር ሁለወር ክረምት ምንም የለም። አንዳንድ ህ ተባራሪ መስከረምም ቅዱስ ዮሐንስ ላይ ማለት ነው አንዳንድ የጣሉ ዝናቡ የነበሩ ለናየው ጣለው ብለን ዘራ ናቸው ማለት ነው። በዚያው በቅለው እነዚህ ካሁን ጨሌዎቹም ይ ክሳሶችም ዝም ብለው ነው በቃ ገለባ ምንም ነገር የለውም። እንዴት ነው ግን ሰው ግን ተርቧል በዚህ ሰዓት። ቀላል መራብ አለ እንዴ? በጣም ተርቧል ህዝቡ፣ ራብ አለበት። በረሃብ ምክንያት ግን የታመመ ወይ የሞተ አለ? አንተ የምታውቀው? አይ ሃይ ቀደም እስካሁን ሰው አልሞተም። ሀፍት ነው የሞተ ሞቶ የቆየ ሀፍት ነው። ሀፍት ነው ያለቀው። ምን ያህል ይሆናሉ ያለቁት? በቀበሌ ደረጃ ም እኮ ተመዝግቦ ሩን እኔ መቼም ድምሩን ሊይዙ ስላልቻሉ ነው እንጂ ከብት አለህ አንተ? አለኛው ሀፍት ከብቶች ሞቶ ባህል እኔ ራሴ እንኳ አልሞተብኝም። ሌላው ሌላው ነው እንጂ ብዙ ናቸው ወይስ ጥቂቶች ናቸው የሞቱት? በቀበሌ ደረጃ ላይ ሳላቸው አንድ ሰላሳ ገሚ ሳይሆኑ አይቀሩ መሀፍቱ። ሰው እስካሁን ቀደም ደህና ነው ብቻ በችግር እየተጠማረረ እንጨት እየደበደበ ያው ራሱ ልማት ጋር እየተጣላ ማለት ነው ነው እንጂ ያለው። መንግስት ምን እያደረገ ነው? አሁን እርዳታ እየተላከላችሁ ነው? እዚያ አካባቢ እህል አግኝታችኋል? ትናንትና እንደ ይኸው ትንሽ ተረጭቶልናል። በቀበሌ ደረጃው ምንድን ነው የተረጨው? ስንዴ። ስንዴ ስንት ይሰጣሉ? አሁን ለአንድ ሰው ስንት ይሰጣሉ? ለአንድ ሰው አስር ጣሳ ናት። እንግዲህ አስር ጣሳ በቂ አይደለም። ኧረ ምን ሊሆን። እሺ የመጠጥ ውሃ ስ እንዴት ነው? ምንድን ነው የምትጠጡት? ቧንቧ ነው ራሱ ያው እንትን እየወጣ በሞተር እየወጣ ቧንቧ ማለት ነው። ቧንቧ ውሃ ነው። አሁን ሰፈሯ ተጠቃሚዋ በይህ ነው የምንንቀሳቀሱ የምንጠጣው የመጠጥ ውሃ ችግር የለባቸው። የለም የለም፣ የለም። የመጠጥ ውሃስ ችግር የለብንም። ግመልን እየጎተትክ ወዴት ነው የምትሄደው? እኔ አሁን ወር ላይ ነው የምሄደው። ሀላይ ሀጋሪያው ነው ቤቴ ሀላይ፣ ሀላይ ጨለማ ውስጥ አሁን ይሄን እኔ ለራሴ አሁን ይሄ እኔ ነው። ይሄን ዘርቼ ማለት ነው ይሄ በቀሎ ማሳ። አዎ ይሄን ዘርቼ መልሶ ያው ትርጉም የለውም። እና ያው በተፈጥሮ የሚያደርሰው ወይ መስኖ የለው ወይ ምን የለው። ዛሬና ትናንት የጣለበት ነው እንጂ በበቀለ ብቻ ነው። አሁን እንዲህ ይሆኑ ለማዘርዘር ነው። ለይቻለው ማለት ነው። እንደዚህ ሆነ ራሱ ዝናቡ እንደዚህ ከቀጠለ ጥሩ ይሆናል ማለት ነው። አዎ ከቀጠለማ ይሄ ያው እሸት ያባላል። ምንም ምርት ዋጋ ተስፋ ቢለለውም እሸት ያባላል ማለት ነው። እኔ ይሄ ራሱ ነው። ይሄ ይበታያል ነው ምን ብሎ ያ አርባ አምሳ የማሽላ ማሳ ሰላሳ እስከ አርባ የሚወቃ ነበር፣ በጥሩ ወቅት ማለት ነው። ሰላሳ አርባ ኬሽ ኬሽ ረጭት ማለት ነው። ይህ ማሳ ይወቃ ነበር። ዘንድሮ ስንት ይገኝበት ይሆናል? አምስት ስድስት ቢሆን ነው እንጂ ላይ አይበልጡም፣ ያውም ይህን ያህል አይሆንም። እንደት ናቸው? ደህና ነው። ስትመለስ አለብህ ችግር መላ አብራ እንድትሆን

በጣም ነው የማመሰግነህ። ሰላም ሁኑ። እሺ አሜን። ሰላም ሰላም። እሺ እናት እንደምን አደሩ? መስገን ደህና ነኝ። የት እየሄዱ ነው? ወደ ልጄ ቤት እየሄድኩኝ። ልጁ የት ነው የምትኖረው? አይ ሀ እራስ ናት። ይህ አካባቢ ምንድን ነው የሚባለው? እንዴት እንዴት መጠሪያው ይህ ላምበ ጫማ ይላል። ያን ወዲያ እንኳ ይበር ይላል። ክረምት እንዴት ነው እናት? ክረምቱ ወጣ ገባሁ። ሙቷል። ክረምቱ ሙቷል። ጦሚ ያደሩ ሞልተዋል። አሁን ወልጣ ቀኝ እየሆነ ባንድ ቦታ ደግሞ ደሞ ምን አይነት እንደ ተዘራ አይታወቅም። እዚህ በቀሎ አለ። የበቀሎ ማሳል እያየን ነው አዎ። ባይዱን ሆነ መሬቱ ይዝረ ይገበር ይደክ ማን ዝምቦ ለይድካም አዎ። እዚህ ደግሞ ማሽል አለ። አዎ። ደጋም እንዲሁ ደሞ መሬቱን ጥጥ ታርጎት ይቀራል። እና ክረምቱ እንዴት ነው? አያስደስትም፣ አያስደስትም። ትክክል አልሰራም፣ ትክክል አልሰራም፣ አይደል? ረሀብ እንዴት ነው? እዚ አካባቢ ሆን የተራበ ሰው አለ? አረገ ወዲያ እሸቱም ሆዱ ሞልቶ አልበላም። ግን በረሀብ ምክንያት የሞተ ሰው አለ? የታመመ ሰው አለ? እርስዎ የሚያውቁት እንዴት እንዴት ምግብ አጥቶ የሞተ ሰው አለ? አይቀድም ደህናንና አይቀድም እንኳ አልሞት ንንበራው ደህናንና፣ እየተፈራገጥን ነው። መንግስትስ የእህል እርዳታ እየሰጠውት ነው? እኛን አይሰጥንም። በሬ አላቸዋል። ስንት በሬ ያለት እርስዎ? ጥንድ በሬ ያለ እና አይሰጡም። እና አይሰጡም። ጥንድ በሬ ያለው ዝም በጦ ምኒ ደረጃ አይሰጥም። ሌሎች ግን እርዳታ ተሰጥቷቸዋል። የእህል እርዳታ አዎ። መሪ መሪ እያደረገ ሰጠችው። እኛ በሬ ያለህ ጥጃ ያለችህ ሽጠ ብላ። ይህን ሰሞኑን ደግሞ ዝናብ እየጣለ ነው መሰለኝ። መሬቱ እርሷል። ተመስገን ነው፣ ተመስገን ነው። ዝናቡ ጥሎልናል። ጥጆቹም ይበላሉ። ገንዘቡ ዋጋ ያወጣል።

ሰላም ዋሉ። ግን አሁን ይሄ ተቀይርቶ ይዞ ሄዶ ይሄን ያህል እህል አለ፣ ይሄን ያህል እህል አለ ብለውናል ለማለት ነው። ይሄን ይዛችሁ ሄዳችሁ እናንተ ግን አሁን ይሄ እህል አይደለም አጉል ይሄ አንዳንድ ዝም ብሎ አምስት አሳ ስድስት አሳ የማይወጣ እህል ይሄ ተወቅቶ፣ ግን ይሄ እህል አይደለም፣ ለእኛም ሊጠቅመና አይደለም ዘራችን መመለሻ ፈስስን መመለሻ ነው እንጂ እና ለከብቶቻችን መኖ ነው እንጂ ይሄ ለእኛ ምናችን አይደለም። እኛ የምንፈልገው መንግስት እንዲረዳ ነው። መንግስት ቀድሚያ ለሰው ህይወት ምግብ ምግብ ነው ለሰው እዚያ በኋላ ደግሞ ለከብት መኖ ነው። እስካሁን ድረስ መንግስት እየሰጣችው እርዳታ የለም። እስካሁን አሁን በተላም በስ ያሰኘ ነው ምናምን ትንሽ ጥሎ ልናል። እስከ ዛሬ ግን በረሀብ ምክንያት የሞተ ምንም ሰውም ሆነ ምንም የለም። አንተ ምን ያህል አግኝታል? ስ ቤተሰቦች ሀያ ጣሳ ደርሶናል። አመሰግናል ያለኝ አሁን ደግሞ ወደ ወልዲያ ከተማ መጥቻለሁ። በሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ተጠሪ ጽፈት ቤት ውስጥ ነው ያለሁት። የጽፈት ቤቱ ተጠሪ ከኔ ጋር አሉ። እስኪ እንተዋወቅ፣ ማን ልበል? ሙሉ ስሞቱንና የስራ ድርሻዎትን? መሐመድ ያሲን እባላለሁ። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ቤት ኃላፊ ነኝ። አቶ መሐመድ ያሲን እስካሁን በሰው ህይወት ላይ የደረሰ አደጋ አለ? በእርግጠኝነት መናገር ይችላለሁ በሰው ህይወት ላይ ምንም አይነት አደጋ አልደረሰም። የረሃብ ምልክትም የለም። ህብረተሰቡ በተረጋጋ ሁኔታ ላይ ነው ያለው። የሞተ ሰው ቀርቶ በረሃብ ችግር ምክንያት የረሃብ ምልክት የሚታይበት ህዝብ የለም። አቶ መሐመድ ያሴን በጣም ነው የማመሰግነው። አመሰግናለሁ።